የአማራ ብሔራዊ ክልላዊ መንግስት ምክር ቤት አስር ነባርና አስራ ሁለት አዳዲስ ተሿሚዎች የተካተቱበት አዲስ ካቢኔ ይፋ አደረገ ክልሉ አዲሱን ካቢኔ ይፋ ያደረገው ለሶስት ቀናት ያካሄደውን ጉባኤ ሲያጠናቅቅ ነው የክልሉ ፕሬዚደንት አቶ ገዱ አንዳርጋቸውና ምክትላቸው አቶ ብናልፍ አንዱ ዓለም በያዙት ኃላፊነት እንደሚቀጥሉ ተገልጿል እስከ ቀበሌ ያሉ የአስተዳደር መዋቅሮች ለሕዝቡ ጥያቄ ምላሽ መስጠት እንዲችሉ ተደርገው እንደሚደራጁ ፕሬዚደንቱ አቶ ወገዱ ለአገር ውስጥ መገናኛ ብዙሃን ተናግረዋል። ሪፖርተራችን እስክንድር ፍሬው ከአዲስ አበባ ያጠናቀረው ዘገባ ቀጥሎ ይቀርባል። በክልሉ ከተካሄደው የተቃውሞ እንቅስቃሴ በኋላ የመጀመሪያ የሆነ የካቢኔ ሹምሽር ነው በአማራ ክልል ይፋ የተደረገው። በኦሮሚያ ክልል እንደታየው ሁሉ በዚህ ክልልም አብዛኛዎቹ ተሿሚዎች አዳዲስ የሚባሉ ሰዎች ናቸው። ከ22ቱ ተሿሚዎች 12ቱ አዳዲስ መሆናቸውን ነው በመንግስት የመገናኛ ብዙሃን የተጠቀሰው። የአማራ ክልል ምክር ቤት ያስታወቀው የክልሉ ፕሬዚዳንት አቶ ገዱ አንዳርጋቸውና ምክትላቸው አቶ ብናልፍ አንዱዓለም በያዙት ኃላፊነት መቀጠላቸው ተጠቁሟል። ከእነርሱ በተጨማሪ ዘጠኝ ነባር የቢሮ ኃላፊዎች ባሉበት እንደሚቀጥሉ ተገልጿል። የተሿሚዎቹን ዝርዝር ለምክር ቤቱ ያቀረቡት የአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸው ታሳቢ የተደረጉትን የሹመት መስፈርቶች አብራርተዋል። ተሿሚዎቹ በተለያዩ ደረጃዎች ያካበቱት የአመራር ልምድ ከነዚህ አንዱ መሆኑን ጠቅሰዋል። አዳዲስ ምሁራንን በማቀላቀል ካቢኔውን በተማረ ኃይል ለማጠናከር መሞከሩንም አስረድተዋል። የአዲሱ ካቢኔ መደራጀት ለሕብረተሰቡ ጥያቄዎች ምላሽ ለመስጠት ያለመ መሆኑንም ጠቁመዋል። እስከ ቀበሌ ድረስ ያሉ የአስተዳደር መዋቅሮችም የሕብረተሰቡን ጥያቄዎች መመለስ እንዲችሉ ተደርገው እንደሚደራጁ ገልጸዋል። እዚህ አመራር መልሶ የማደራጀት ስራ ከክልል ጀምሮ በዞን ደረጃ በከተሞችም በወረዳና ደግሞ እንዲሁም በቀበሌ ደረጃ መልሶ የማሸጋሸጉ ስራ የሚከናወን ይሆናል። ህብረተሰቡ የሚያነሳቸውን ጥያቄዎች በብቃት መመለስ በሚችልበት አቋም ላይ ሊሆን በሚያስችለው መንገድ የማሸጋሸግ መልሶ የማደራጀት ስራዎች ይሰራሉ ማለት ነው። ስልጣንን ለግል ኑሮ ማሻሻያነት የመጠቀም አዝማሚያ አንዱ ችግር መሆኑን ገዢ ፓርቲ ኢህአዴግ ባለፈው ዓመት መጨረሻ ባደረገው ስብሰባ ማስታወቁ ይታወሳል። ይህንን መነሻ በማድረግ ከዚህ ከያዝነው አመት መጀመሪያ አንስቶ የለውጥ እርምጃዎች እንደሚወሰዱም ጠቁሞ ነበር። በኦሮሚያ ከዚያም በፌዴራል መንግስቱ የተደረገው የካቢኔ ሹም ሽርም ነው አሁን በአማራ ክልል ሲቀጥል የታየው ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።